ሶማሊያ ውስጥ በጋዜጠኞች ላይ የሚፈጸመው ጥቃት ሁሌም ያለ ችግር ቢሆንም እየተባባሰ እንደሄደ ተዘግቧል። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋጅ ድርጅት ባወጣው ዘገባ መሰረት ሶማሊያ ውስጥ በጋዜጠኞች ላይ የሚፈጸመው ጥቃት ማስፈራራትና ወከባ የታከለበት ሲሆን ሶማሊያ በዓለም ደረጃ ለጋዜጠኞች እጅግ አደገኛ ከሚባሉት ሀገሮች አንዷ እንደሆነች እንድትሆን አድርጓል። አምነስቲ ያወጣው ዘገባ ጽንፈኛው ቡድን አልሸባብ፣ የሀገሪቱ ፖሊሶችና የተለያዩ የመንግስት ባለሥልጣኖች በጋዜጠኞች ላይ የሚፈጽሙትን ግድያ፣ የማስፈራራትና የማዋከብ ተግባርን በዝርዝር አቅርቧል ገልጿል። ዳዊት ዝርዝር ዘገባ ያሰማናል። አምነስቲ ኢንተርናሽናል ዛሬ በኬንያ ናይሮቢ እንደገለጸው በሶማሊያ አሁንም ጋዜጠኞች እየተገደሉ መሆናቸውን የሀገሪቱ ማዕከላዊ መንግስትም የመረጃ ነጻነትን የሚጻረሩ ብዙ ተግባራትን እየፈጸመ ነው ሲል ከሰዋል። ዴፕሮስ ሙቼና የአምነስቲ ኢንተርናሽናል ምስራቅና ደቡባዊ አፍሪካ ዲሬክተር፣ በሶማሊያ ጋዜጠኞችንና የብዙሀን መገናኛ ባለቤቶችን ዕላማ ያደረገ ግድያ ዛቻና ማስፈራሪያ እንዲሁም እስራት በስፋት መኖሩን አስተውለናል ብለዋል። ጥናቱን የመሩት የድርጅቱ ሶማሊያ ተኮር ክፍል ኃላፊ አብዱላይ ሀሰን ይህን ጥናት ለማድረግ የተገደድ ነው። ባለፈው ዓመት ግንቦት ወዲህ በርካታ የሶማሊያ ጋዜጠኞች ወደ ቢሮአችን መጥተው አቤት በማለታቸው ነው ብለዋል። አት ሊስት ኤይት ጆርናሊስትስ ዋ ኪልድ ስንት ቱ ሴቨንቲን ወን ፕሬዚደንት ፋርማጆ ወደ ስራ ከመጡ ወዲህ ቢያንስ ስምንት ጋዜጠኞች ተገድለዋል። አምስቱ በአልሻባብ፣ ሁለቱ ባልታወቁ ሰዎች ነው የተገደሉት። አንድ ጋዜጠኛ ደግሞ በመንግስት ፖሊስ በጥይት ተገድሏል። በተጨማሪ ጋዜጠኞች በተለያዩ የመንግስት መስሪያ ቤቶች መረጃ ፍለጋ ሲሄዱ እንግልትና አካላዊ ጥቃት እንደሚደርስባቸው፣ በደህንነትና ፍተሻ ቦታዎችም በብዛት እንዲገላቱ ይደረጋሉ ብለዋል የጥናቱ መሪ አብዱላይ ሐሰን ጋዜጠኞች ከመንግስት ከሚደርስባቸው ጫና በተጨማሪም መንግስት የመገናኛ ብዙሃንና የጋዜጣ አሳታሚዎችን በጉቦና በጥቅማጥቅም በመደለልም የሳንሶር ኤርትራን እያከናወነ መሆኑም በአምነስቲ ኢንተርናሽናል ሪፖርት ተጠቅሷል። ከጋዜጠኞቹ ግድያ ቀጥሎ በሪፖርቱ የተጠቀሰው የፋርማጆ መንግስት የማህበራዊ ሚዲያ ተጠቃሚ ጋዜጠኞችን የመከታተል ስራ ነው። ዴፕሮስ ሙጬና የአምነስቲ ኢንተርናሽናል ምስራቅና ደቡባዊ አፍሪካ ዲሬክተር የፋርማጆ መንግስት የማህበራዊ ሴትን ጥሰዋል በሚል የ16 የሶማሊያ ጋዜጠኞች ፌስቡክ ገጽ አዘግተዋል፣ ያንንም ተከታትለን ገሚዞቹ ለጋዜጠኞቹ እንዲከፈቱ አድርገናል ብለዋል። አምነስቲ ኢንተርናሽናል የፕሬዝዳንት ፋርማጆ አስተዳደር ሀሳብን በነፃነት የመግለጽ መብት እንዲያከብር በሪፖርቱ ጠይቋል። ለአሜሪካ ድምጽ دلمو دايت كنعي <applause>